በኬንያ ያሉ የጤና ባለሙያዎች በምጥ የተያዙ እናቶችን በፍጥነት ወደ ሆስፒታል የሚወስድ አዲስ የአምቡላንስ አገልግሎት መስጠት ጀምረዋል። አገልግሎቱ የተጀመረው የኬንያ መንግስት የኮሮና ቫይረስ ወረርሽኝን ለመከላከል የሰዓት እላፊ ማወጁን ተከትሎ በምጥ የተያዙ እናቶች ሞት በመጨመሩ ነው። የድንገተኛ ጥሪው ምላሽ አስተባባሪ የሆኑት ሪቻርድ ናሙ የኬንያ የጤና ባለሙያዎች እየሰሩት ያለው ስራ የሴቶችን ሕይወት ማዳን እንደሆነ ያስረዳሉ። ከእርግዝና ጋር የተያያዙ የሞት ቁጥሮች ጨምረዋል። በአማካኝ በየምሽቱ ሁለት ጥሪዎችን እናስተናግዳለን። በናይሮቢ የተከሰተው የነፍሰ ጡር እናቶች ሞት መጨመር በኮሮና ቫይረስ ምክንያት የበለጸጉ አገራትን ጨምሮ በዓለም ዙሪያ እየተስተዋለ ያለ ችግር ነው። የተባበሩት መንግስታት ድርጅት በቅርቡ ያወጣው ሪፖርት እንደሚያሳየው ለእናቶችና ከአምስት ዓመት በታች ላሉ ህጻናት ይውሉ የነበሩ የጤና አገልግሎቶች የኮሮና ቫይረስ ወረርሽኝን ለመዋጋት እንዲውሉ ተደርገዋል። የዚህ ውጤት ደግሞ እጅግ አሳዛኝ እየሆነ ነው ያሉት በመንግስታት ድርጅቱ ሪፖርት አቅራቢ ቡድን አባል የሆኑትና የእናቶችና ህጻናት ጤና ባለሙያ ዶክተር ኒኮላስ አሊፒዩ ናቸው። initial estimates uh, are projecting that we're going to see um, major impact on under five እስካሁን ድረስ ያለን መረጃ የሚያመላክተው በዋናነት ተጽዕኖ እያሳደረ ያለው ከአምስት ዓመት በታች በሆኑ ህፃናት፣ አዲስ በሚወለዱ ህፃናትና እርጉዝ እናቶች ላይ ነው። የተመጣጠነ ምግብ የማያገኙ የቤት ውስጥ ጥቃት የሚፈጸምባቸው ህፃናትና ህክምና የማያገኙ ሴቶች ቁጥርም አሳሳቢ ደረጃ ላይ ደርሷል። የተባበሩት መንግስታት ድርጅት ሪፖርት እንደሚያሳየው ትምህርት ቤቶች በመዘጋታቸውና በተቋሙ ይሰጡ የነበሩ የምግብ አቅርቦቶች በመቋረጣቸው ወደ አራት መቶ ሚሊየን የሚጠጉ ህጻናት ለረሃብ ተዳርገዋል። አስራ ሶስት ሚሊየን ህጻናትም አስፈላጊ የሆኑ ክትባቶችን ሳይከተቡ ቀርተዋል። ለዚህ ምክንያቱ ደግሞ በወረርሽኙ ምክንያት ወላጆች ልጆቻቸውን ለማስከተብ ወደ ሆስፒታል መውሰድ በመፍራታቸው እና በአንዳንድ ሀገራት ደግሞ የክትባት አቅርቦት እጥረት በመፈጠሩ እንደሆነ ዶክተር አሊፒው ያስረዳሉ። ፖሊዮ፣ ፈንጣጣና ሌሎች ተላላፊ በሽታዎች እንደ አዲስ በወረርሽኝ መልክ ተመልሰው የመምጣታቸው አደጋ ከፊታችን ተጋርጠዋል። ለዚያ መዘጋጀት አለብን። የመንግስታት ድርጅቱ ሪፖርት በዓለም ዙሪያ ያሉ ሴቶችና ሕጻናት ላይ የሚደርሱ ጥቃቶችና እርግዝና መጨመሩንም አካቷል። ነፍሰ ጡር እናቶች የጤና አገልግሎቶችን ማግኘት ባለመቻላቸውም ከእርግዝና ጋር ተያይዘው በሚመጡ የጤና ጉድለቶች ምክንያት ለሞት እየተጋለጡ መሆኑንም ጨምሮ አብራርቷል። ለኮቪድ-19 የሚያገለግል ክትባት ከተገኘ በኋላ በጤና ተቋማት ላይ የተከሰተው ችግር ሊያበቃ እንደሚችል የተናገሩት ዶክተር አሊፒው ወረርሽኙ ድሃ ሀገራትን ትልቅ የጤና ቀውስ ውስጥ ጥሏቸው እንደሚሄድ ስጋታቸውን ይገልጻሉ። ይህ እንዳይሆን የበለጸጉ ሀገራት አቅም በሌላቸው ሀገራት የሚገኙ የጤና ተቋማትን አቅም በመገንባት ማገዝ ይኖርባቸዋል ሲሉ አስተያየታቸውን ሰጥተዋል።